አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ በበርበራ ወደብ ድርሻ የማግኘት እቅድ እንዳላት ብሉምበርግ የዜና አገልግሎት ዘገበ፣ ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራትን የንግድ ግንኙነት ብታዳክም በቻይና እንደምትበለጥ ፎርብስ መጽሔት አስገነዘበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ እንደሚለው ኢትዮጵያ ዲፒ ወርልድ ሊትድ ከተባለው በሰሜን ሶማሊያ ያለውን ወደብ ከሚያስተዳድረው ኩባንያ ጋር በጣምራ በመስራት አክሲዮን ውስጥ ለመግባት እየተነጋገረች መሆኗን አንድ የሶማሊያ ባለሥልጣን ገልጸዋል። እቅዱ በተግባር ላይ ከዋለ በከፍተኛ ፍጥነት በማደግ ላይ ያለው በየብስ የተከበበችው ሀገር ኢኮኖሚ ለመጀመሪያ ጊዜ በውጭ ሀገር ወደብ ድርሻ የማግኘት ዕድል ይኖራታል ይላል ዘገባው። የሶማሊላንድ የውጭ ጉዳይ ሚኒስትር ሳዕድ አሊ ሼረ በተናገሩት መሰረት ነጻ ሀገር የመሆን ህልም ያላት ከፊል ራስ ገዝ የሆነችው ሶማሊላንድ ኢትዮጵያ በበርበራ ወደብ የ19 ከመቶ ድርሻ እንዲኖራት በመርህ ደረጃ ተስማምተዋል። የሶማሊላንድ መንግስትና ዋናው መሰረቱ ዱባይ የሆነው በሶማሊላንድ የተመዘገበው ዲፒ ወርልድ በርበራ አብዛኛው ድርሻ እንደሚኖራቸው ዲፒ ወርልድ ለ30 ዓመታት ያህል ወደቡን ለማስተዳደርና ተቋሙን ለማዳበር ስምምነት እንዳደረጉ የውጭ ጉዳይ ሚኒስትሩ መናገራቸውን ብሉምበርግ የዜና አገልግሎት ድረ ገጽ ላይ የወጣ ዘገባ ጠቅሷል። ኢትዮጵያ የ19 ከመቶ ድርሻ የምታገኝ ከሆነ የሶማሌላንድ መንግስት 30 ከመቶ፣ ዲፒ ወልድ ደግሞ 51 ከመቶ ይጨበጣል ማለት እንደሆነ ዘገባው ጠቅሷል። በርበራ ወደብ ወደ ቀይ ባህርና ወደ ስዊዝ ካናል በሚያመራ ባህረ ሰላጤ ላይ የሚገኝ በመሆኑ ወደ ባህር ኃይል ተቋምነት ሊያመራ እንደሚችል ዘገባው ሳያወሳ አላለፈም። በአሁኑ ወቅት የወደቡን 65 ከመቶ ባለቤትነት የያዘው ዲፒ ወልድ ሲሆን የተቀረው የሶማሊላንድ መንግስት ድርሻ ነው። እስካሁን ባለው ጊዜ ከኢትዮጵያ ጋር የተደረገ ሕጋዊ አሳሪነት ያለው ስምምነት እንደሌለ ሰዓድ አሊ ሽረ መናገራቸውን ዘገባው አውስቷል። የበርበራ ወደብ በየብስ ለተከበቡ ሀገሮች በተለይም ለኢትዮጵያ የኮንቴይነር ትራፊክ ማዕከል የሚሆን ተርሚናል ወይም ክፍል እንደሚኖረው የሶማሊላንድ የውጭ ጉዳይ ሚኒስትር ሽሬ ገልጸዋል። በአሁኑ ወቅት ከዘጠና ከመቶ በላይ የኢትዮጵያ ንግድ የሚተላለፈው በጅቡቲ በኩል መሆኑን የጅቡቲ የወደብ ባለሥልጣን እንደገለጸ የብሉምበርግ ድረገጽ ጠቅሷል። ዕቃዎችን ከጅቡቲ ወደ ኢትዮጵያ በጭነት መኪናዎች ለማስገባት ሦስት ቀናት ይወስድ እንደነበር አሁን ግን በ4.2 ቢሊዮን ዶላር ወጪ በቻይና በተሰራው ባቡር ሀዲድ በ12 ሰዓታት ውስጥ እንደሚደርስ የብሉምበርግ ዘገባ ጠቁሟል። የኢትዮጵያ የኢንዱስትሪ ፖሊሲ ስትራቴጂ እንደ አውሮፓ አቆጣጠር እስከ 2020 ዓ ም ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው፣ በአመት 7.5 ቢሊዮን ሜትሪክ ቶን ጭነት ማስገባት ነው። ሀገሪቱ ካገኘቻቸው ዋና ዋና ስኬቶች አንዱ የባህር ማጓጓዣ አገልግሎት ብቃቷን ያጎላበቱ የጭነት መርከቦችን መግዛቷ ነው ሲል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ጠቁሟል። የፎርብስ መጽሔት ድረገጽ ላይ የወጣ ጽሁፍ ደግሞ ዩናይትድ ስቴትስ አፍሪቃን ችላ በማለት የሥራ ዕድሉን ለቻይና እያስረከበች ነው በሚል ርዕስ ባወጣው ጽሁፍ። ቻይና አፍሪቃ ላይ ጠንካራ የንግድ አላማ እንዳላት የታወቀ ቢሆንም አዲስ የወጡ አሃዞች የቻይናን ስኬት ጥልቀት ያሳያሉ፣ በዩናይትድ ስቴትስ ላይ ግን ጉዳት ያደርሳል ይላል ኤርነስትና ያንግ በቅርቡ ያወጡት ዘገባ። ቻይና ባለፈው ዓመት በቀጥታ አፍሪቃ ላይ የምታፈሳቸው የማዕለንዋይ እቅዶች ከእጥፍ በላይ እንደጨመሩ፣ የእነዚህ ውጥኖች ዋጋም የዩናይትድ ስቴትስ ማዕለንዋዮችን በአስር እጥፍ እንደበለጠ ድረገጹ አውስቷል። የቻይና የንግድ ሚኒስቴር የቻይናና የአፍሪቃ ንግድ ካለፈው ጥር ወር አንስቶ በ16.8 ከመቶ መጨመሩን እንዳስታወቀ የፎርብስ ዘገባ ገልጿል። በዛም ላይ ባለፈው ወር የአፍሪቃ መሪዎች አንድ መቀነት አንድ መንገድ በሚል ስያሜ ሰፊ የመሠረተ ልማትና የንግድ ዕድል በሚሰጥ ጉባኤ ላይ እንዲገኙ ቤዢንግ አስተባብራለች። ይህ ሁሉ ሲጤን ታዲያ ዩናይትድ ስቴትስ ከአፍሪቃ ጋር የሚኖራትን የንግድ ግንኙነት ከፍ እንድታደርግ ይመክራል። መጥፎነቱ ግን አፍሪቃን አስመልክቶ ዩናይትድ ስቴትስ ክብደት ያለው የንግድ ስትራቴጂ መቀየስ ላይ አዝግማለች። የአፍሪቃ ኩባንያዎች በአካባቢው ንግድ ለማካሄድ የሚገጥመውን አደጋ አጋን ነው ያቀርባሉ ይላል ፎርብስ መጽሔት ድረ ገጽ። በአፍሪቃ ዙሪያ ያሉ የመሠረተ ልማት ዕቅዶች በዓመት ወደ አምሳ ቢሊዮን ዶላር ገቢ ያስገኛሉ ይህም በቀጥታም ሆነ ቀጥተኛ ባልሆነ መንገድ ለቻይና ዜጎች ብዙ የስራ ቦታ ይከፍታል ሲል የፎርብስ ዘገባ ጠቅሷል። የኦባማ አስተዳደር ዩናይትድ ስቴትስ ባላት የቆየ የአፍሪቃ ፖሊሲ ላይ ተንተርሶ ፓወር አፍሪካ የሚለውን አፍሪቃ ውስጥ ያለው የኤሌክትሪክ መብራት ይዘት እንዲጎላበት ለማድረግ የተቀየሰ ጥረትን ያቀፈ የንግድ ግንኙነት ስር እንዲሰድ አድርጓል። አሜሪካ በአፍሪቃ የምትመድበው መዋዕለ ንዋይ እንደ አውሮፓ አቆጣጠር ከ2008 እስከ 2015 ዓ ም በነበረው ጊዜ ውስጥ ከ70 ከመቶ በላይ ከፍ ብሏል። ያም ሆነ ግን አፍሪቃ ለዩናይትድ ስቴትስ እድገት የምታቀርበው አስተዋጽኦ የሚገባው ያህል ተግባር ላይ አልዋለም ሲል የፎርብስ ጋዜጣ ድረገጽ አስገንዝቧል። ጽሑፍ አያይዘውም የትራምፕ አስተዳደር የተሳሳተ አቅጣጫ እየያዘ መሆኑን ያሳስባል። በአፍሪቃ መዋለነዋይን ከፍ የማድረግ ምልክት አያሳይም። እንዳውም ፕሬዚደንት ትራምፕ ሚዛን ለሚደፉ የንግድ አጀንዳ የሚያስፈልጉ ወሳኝ ዘዴዎች እንዲሟጠጡ እያደረጉ ናቸው። ፕሬዚዳንቱ ለዩናይትድ ስቴትስ የውጭ የግል መዋዕለ ንዋይ ፍሰት ኮርፖሬሽንና ለዩናይትድ ስቴትስ የንግድና የልማት አገልግሎት የሚሰጠውን ገንዘብ ፕሬዚዳንቱ ያቀረቡትን አርቆ ማየት የተሳነ እቅደ ሀሳብ እስካሁን ባለው ጊዜ የዩናይትድ ስቴትስ ምክር ቤት አልተቀበለውም። ሁለቱም ተቋማት በዓለም ደረጃ በተለይም በአፍሪቃ ለሚደረገው መዋለ ነዋይ ጠቃሚ ናቸው ይላል ፎርብስ መጽሔት ላይ የወጣው ጽሑፍ እንደ አውሮፓ አቆጣጠር ከ2009 እስከ 2016 ዓ ም በነበረው ጊዜ ውስጥ የዩናይትድ ስቴትስ የንግድና የልማት አገልግሎት በአፍሪቃ ውጥኖችን ለመተግበር ለሚያስፈልግ ዋስትናና ብድር የመደበው 7 ቢሊዮን ዶላር አፍሪቃ ውስጥ መዋለ ነዋይ ለመመደብ ተጨማሪ 14 ቢሊዮን ዶላር ማስገኘቱን ዘገባው አክሏል። በዛን ወቅት የዩናይትድ ስቴትስ የንግድና የልማት አገልግሎት ለአፍሪቃ መሰረተ ልማት እቅዶች የሚያቀርበው እርዳታ በእጥፍ በመጨመሩ ከዩናይትድ ስቴትስ የሚወጣው ዕቃ ቢያንስ በ2.5 ቢሊዮን ዶላር እንዲጨምር አድርጓል ይላል የፎርብስ ድረገጽ ዘገባ። ዩናይትድ ስቴትስ ከአፍሪቃ ጋር የምታደርገው የንግድ ግንኙነት እንዲፈርስ ሳይሆን እንዲጠናከር ከቻይና ጋር ስኬት በሚያስገኝ መንገድ ለመወዳደር ከተፈለገ እነዚህንና ሌሎች ዘዴዎችን ማጠናከር ያስፈልጋል ሲል የፎርብስ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።